በመጀመሪያም አርዕስተ ዜና ኢትዮጵያን ጨምሮ በሰብዓዊ መብት አያያዝ ለሚታሙ መንግስታት የግለሰቦችን የኢንተርኔት ምስጢር መቆጣጠር የሚያስችል ሶፍትዌር እንደሸጠ የሚነገርለት ሀኪንግ ቲም ሰሞኑን ምስጢራዊ ሰነዶችን አደባባይ ያወጣው አንድ የውጭ መንግስት ነው አለ። ኢራን ከስድስቱ ኃያላን አገራት መንግስታት ጋር አውስትሪያ ቬና ከተማ ውስጥ በምታደርገው ጉባኤ ምናልባትም ዛሬ አሊያም ነገ ታሪካዊ ስምምነት ላይ ልትደርስ እንደምትችል ተገለጠ። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ አሜሪካ ያካሄዱ የነበረውን ጉብኝት ዛሬ በፓራጓይ መዲና አሱንፕሲዮን ውስጥ ከፍተኛ ቁጥር ያላቸው ምዕመናን በታደሙበት ስነ ስርዓት አጠናቀቁ። ዜናው በዝርዝር ነው። ጨቋይ መንግስታትን በኢንተርኔት ስለላና በስልክ ንግግር ጠለፋ እንደሚተባበር የሚነገርለት ሃኪንግ ቲም የተሰኘው ኩባንያ ሰነዶቼን ለአደባባይ የዳረገው አንድ የውጭ መንግሥት ነው አለ። መቀመጫውን ጣሊያን ያደረገው ሃኪንግ ቲም የተሰኘው ኩባንያ የግለሰብና የተቋማት ምስጢሮችን የተለያዩ መንግሥታት መቆጣጠር የሚያስችላቸውን ረቂቅ ሶፍትዌርና ቁሳቁስ አቅራቢ መሆኑ ይጠቀሳል። ተቋሙ ለኢትዮጵያ የግለሰቦችንና የተቋማትን የመረጃ ልውውጦች፣ ዶሴዎች፣ ስልክና እንደ ስካይፕ የመሳሰሉ የድምፅና ምስል ንግግሮች መጥለፍ የሚያስችሉ ቁሳቁሶችና ሶፍትዌር ሲሸጥ እንደ ቆየ መዘገቡ ይታወሳል። የመልእክት ልውውጦችንና የመረጃ ሰንዱቅን ሰብረው መግባት የሚችሉ አገልግሎቶችን የሚያቀርበው ይህ ኩባንያ የራሱ ምስጢር ማከማቻ በሌሎች ወገኖች ተሰብሮ በሚስጢር የያዛቸው በጽህፈት ቤት ውስጥና ከደንበኞች ጋር ያደረጋቸው እጅግ በርካታ የመልእክት ልውውጦችና ዶሴዎች በኢንተርኔት ይፋ ከሆነ አንድ ሳምንት አስቆጥሯል። በኢንተርኔት ይፋ የሆነው የሃኪንግ ቲም ግዙፍ ሰነድ ተቋሙ እንደ ዩናይትድ ስቴትስ፣ አውስትራሊያና ጣሊያን ከመሳሰሉ የሰለጠኑ አገራት ጋር እንደሚተባበር ይጠቁማል። በሰብዓዊ መብት አያያዛቸው እጅግ ከሚወቀሱ እንደ ኢትዮጵያ፣ ግብጽ፣ ሊቢያ፣ ካዛክስታን፣ ሞሮኮ፣ ናይጄሪያ፣ ሳውዲ አረቢያና ሱዳንን ለመሳሰሉ አገራትም ተቋሙ የስለላ ሶፍትዌሩን በመሸጥ ይታማል። ይሁንና ሃኪንግ ቲም ዓለም አቀፍ የንግድ ሕግን የሚጻረር አንዳችም ተግባር አልፈጸምኩም ብሏል። ይልቁንስ ኢትዮጵያ ሶፍትዌሩን ጋዜጠኛን ለመሰለል ስትጠቀምበት ማብራሪያ በመጠየቅ ከኢትዮጵያ ጋር የነበረንን ውል ሰርዘናል ሲል ተቋሙ ተናግሯል። 12 ዓመታት ዕድሜ እንዳስቆጠረ የሚነገርለት ሃኪንግ ቲም ተቋም እንደ ጎርጎሮሳዊ አቆጣጠር በ2012 በድንበር የለሽ ጋዜጠኞች ቡድን የኢንተርኔት ቀንደኛ ጠላት ከሆኑ አምስት ተቋማት አንዱ የሚል ስያሜ ተሰጥቶት ነበር። ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን ግብፅ መዲና ካይሮ በሚገኘው የጣሊያን ኤምባሲ ላይ ለደረሰው የፈንጂ ጥቃት ኃላፊነቱን ወስዳለሁ ሲል ትዊተር በተሰኘው የአጫጭር ዜና መገናኛ አውታር ዛሬ አስታወቀ። እንደ ትዊተር መግለጫው ከሆነ የአሸባሪ ቡድኑ አንድ አባል 450 ኪሎ ግራም የሚመዝን ፈንጂ የተሸከመ ተሽከርካሪውን ከቆንስላ ጽህፈት ቤቱ ፊት ለፊት አጋይቶታል። በፍንዳታው ቅዳሜ ማለዳ ላይ አንድ ሰው መገደሉ ተዘግቧል። እንደ ግብፅ መንግሥት ባለሥልጣናት መረጃ አስር ሰዎች በፈንጂው በደረሰባቸው አደጋ ቆስሏል። ሟቹ ግብፃዊ መሆኑም ተጠቅሷል። ካይሮ የሚገኘው የጣሊያን ቆንስላ ጽሕፈት ቤት ሕንፃ በደረሰበት የፈንጂ ጥቃት ባያሌው ተጎድቷል። ግሪክ ተጨማሪ ብድር እንድታገኝ ያቀረበችው አዲስ የቁጠባ እቅድ ላይ ለመደራደር ቤልጅየም ብራስልስ ውስጥ ጉባኤ የያዙት የዩሮ ሸርፍ አባል አገራት የገንዘብ ሚኒስትሮች ለግሪክ ቀውስ አስራ ዘጠኙ አገራት መራሄ መንግስታትና ጠቅላይ ሚኒስትሮች መፍትሄ እንዲያፈላልጉ አሳሰቡ። እጅግ ወሳኝ የሆኑ ጥያቄዎች አሁንም ድረስ መልስ አላገኙም ሲሉ የዩሮ ቡድኑ መሪ ጄሮይን ጄዜል ብሎም ዛሬ ከብራስልስ አስታውቋል። ለግሪክ ቀውስ መፍትሄ ለማበጀት በጥቂት ቀናት ለሁለተኛ ጊዜ በአስቸኳይ የተጠራው ልዩ ጉባኤ ላይ የቀረበው ሐሳብ ከገንዘብ ሚኒስትሮች በላይ ስለሆነ ለመፍትሔ ወደ መሪዎች መተላለፉ ተጠቅሷል። የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ ከልብ ለሆነ ድርድር ዝግጁ ነኝ ሲሉ ተደምጠው ነበር። የጀርመኗ መራኢተ መንግሥት አንጌላ ሜርክል ስምምነት ላይ ለመድረስ ሲባል ብቻ አዲሱን የግሪክ የቁጠባ ዕቅድ እንደማያጸድቁ አስጠንቅቋል። ፈረንሳይና ጣሊያን ጀርመን አቋሟን ለዘብ ታድርግ ሲሉ ጠይቋል። የግሪክ መንግሥት ከባድ የገንዘብ ክስረት የደረሰበት ሲሆን አገሪቱ ባለፉት ወራት ለአበዳሪዎች 4.2 ቢሊዮን ዩሮ ዕዳ መመለስ ነበረባት። በውይይቱ ወቅት ግሪክ ከገባችበት ቀውስ ለመውጣት የ72 ቢሊዮን ዩሮ እርዳታ መጠየቋ ተዘግቧል። ይህ ዶች ቬሌ ሬዲዮ ነው። ኢራን ከስድስቱ ኃያላን አገራት መንግስታት ጋር አውስትሪያ ቬና ከተማ ውስጥ በምታደርገው ጉባኤ ምናልባትም ዛሬ አሊያም ነገ ታሪካዊ ስምምነት ላይ ልትደርስ እንደምትችል ተገለጠ። አንድ የኢራን ከፍተኛ ባለሥልጣን ለኢራን የተማሪዎች ዜና ኤጀንሲ በእንግሊዝኛ ምጻሩ ኢስና አስፈላጊ የሆኑ ዝግጅቶችን ዛሬ ማታ ማድረግ ስለማይቻል ስምምነት ላይ መድረሱ አዳጋች ነው ሲሉ ቀደም ሲል ተናግረው ነበር። ከኢራን ጋር የተጀመረው የኒክሌር ስምምነት ንግግር በተደጋጋሚ መራዘሙ ይታወሳል። የኒክሌር ስምምነቱ ኢራን የኒክሌር ማብላያዋን ለኃይል መጠቀሚያነት እንጂ ለጦር መሳሪያ መገንቢያነት እንዳታውለው ማድረጉ ላይ ያነጣጠረ ነው። ኢራን ከተስማማች የተጣለባት ማዕቀብ በሂደት ይነሳል ተብሏል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ አፋጣኝ ስምምነት ላይ ሊደረስ እንደሚችል ተስፋቸውን ገልጧል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው ሩሲያ በኢራን ላይ የተጣለው ማዕቀብ ተነስቶ ጦር መሳሪያ ማቅረብ እንድትችል ተመኝቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተደራዳሪዎች ኢራንን እንዲጠነቀቁ አሳስቧል። የኢራኑ ጠቅላይ መሪ አያቶላ ሆሚኒ ለኢራን ዩኒቨርሲቲ ተማሪዎች ያደረጉትን ንግግር በማጣቀስ ኢራን ፍላጎቷን መሸሸግ አትችልም ሲሉ ቤንያሚን ኔታንያሁ አስጠንቅቋል። አያቶላህ ሆሚኒ ለኢራን የዩኒቨርሲቲ ተማሪዎች ባደረጉት ንግግር የኒውክሌር ስምምነቱ ምንም ይሁን ምን ተማሪዎች ዩናይትድ ስቴትስን እንዲታገሉ ጥሪ አስተላልፏል። በሜክሲኮ እጅግ አደገኛ እንደሆነ የሚነገርለት ሕገ ወጥ አደንዛዥ እጽ አዘዋዋሪ ቡድን አለቃ ኤልቻፖ ጉስማን በሜክሲኮ ማዕከል አልቲፕላኖ ውስጥ እጅግ ከፍተኛ ጥበቃ ከሚደረግለት ወህኒ ቤት ሰብሮ ማምለጡ ተዘገበ። እንደ አገሪቱ የደህንነት ሹማምንት ከሆነ የአደንዛዥ እጽ አዘዋዋሪው ቡድን መሪ አደገኛው እስረኛ ዛሬ ማለዳ ላይ የተሰወረው ከእስር ቤቱ መታጠቢያ ቤት ነው። ዘግየት ብሎ መርማሪዎች በእስረኛው ማደሪያ ክፍል ውስጥ ወደ ውጭ የሚያቀና ረዥም መሸጋገሪያ ጉድጓድ አገኝተዋል። ፖሊስ አደገኛውን እስረኛ ለመያዝ የተጠናከረ አሰሳ መጀመሩን አስታውቋል። ሰፋፊ አውራ ጎዳናዎችና በአቅራቢያው የሚገኘው የቶሉ ከአየር ማረፊያ መዘጋታቸውም ተዘግቧል። ጉስማን ከእስር ቤት ሰብሮ በመውጣት እንዲሰወር ተባብራቸዋል በሚል ፖሊስ በርካታ ሰዎችን ለምርመራ በቁጥጥር ሥራ ውሏል። ጉስማን የሚመራው የአደንዛዥ እፅ አዘዋሪ ቡድን ከሌሎች ተፎካካሪ ሕገወጥ ቡድኖች ጋር በተደጋጋሚ ደማፋሳሽ ግጭቶችን አከናውኗል። በግጭቱ ባለፉት 8 ዓመታት 80 ሺህ ሰዎች መገደላቸው ተዘግቧል። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ አሜሪካ ያካሂዱ የነበረውን ጉብኝት ዛሬ በፓራጓይ መዲና አሱንሲዮን ውስጥ ከፍተኛ ቁጥር ያላቸው ምዕመናን በታደሙበት በሥነ ሥርዓት አጠናቀቁ። ሥነ ሥርዓቱ ላይ ለመካፈል በተለይ ከጎረቤት አርጀንቲና የሚመጡትን ጨምሮ ከአንድ ሚሊዮን በላይ ምዕመናን ይታደማሉ ተብሎ ተጠብቆ ነበር። ርዕሰ ሊቃነ ጳጳሳት ፍራንሲስ ባለፉት ቀናት ከፓራጓይ በተጨማሪ ኢኳዶር እና ቦሊቪያን ጎብኝቷል። አንድ ሳምንት ገደማ ባስቆጠረው የደቡብ አሜሪካ ጉብኝት የተነሳ የ78 ዓመቱ ርዕሰ ሊቃነ ጳጳሳት ፍራንሲስ እጅግ መዳከማቸውንና የጤና ክትትል እንደሚያስፈልጋቸውም ሐኪማቸው ገልጧል። ርዕሰ ሊቃነ ጳጳሳት ፍራንሲስ በነገው ዕለት ወደ ሮም ያቀናሉ ተብሏል። ይህ ቦን ከተማ የሚገኘው ዶቸ ቬሌ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርዕስተ ዜናውን በድጋሚ እናሰማለን። ኢትዮጵያን ጨምሮ በሰብዓዊ መብት አያያዝ ለሚታሙ መንግስታት የግለሰቦችን የኢንተርኔት ምስጢር መቆጣጠር የሚያስችል ሶፍትዌር እንደሸጠ የሚነገርለት ሃኪንግ ቲም ሰሞኑን ምስጢራዊ ሰነዶችን አደባባይ ያወጣው አንድ የውጭ መንግስት ነው አለ። ኢራን ከስድስቱ ሀያላን አገራት መንግስታት ጋር አውስትሪያ ቬና ከተማ ውስጥ በምታደርገው ጉባኤ ምናልባትም ዛሬ አሊያም ነገ ታሪካዊ ስምምነት ላይ ልትደርስ እንደምትችል ተገለጠ። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ አሜሪካ ያካሄዱ የነበረውን ጉብኝት ዛሬ በፓራጓይ መዲና አሱንሲዮን ውስጥ ከፍተኛ ቁጥር ያላቸው ምዕመናን በታደሙበት ሥነ ሥርዓት አጠናቀቁ። የዕለቱ ዜና እዚህ ላይ አበቃ።